በእግር ኳስ የኮንፌዴሬሽን ዋንጫ ውድድር ባሳለፍነው ቅዳሜ በሩሲያ አስተናጋጅነት ተጀምሯል። በዚህ ውድድር የስድስቱ አህጉራት ሻምፒዮኖች አስተናጋጁና የወቅቱ የዓለም ዋንጫ አሸናፊ በጠቅላላው ስምንት አገሮች ይሳተፋሉ። በስቶክሆልም ዳያመንድ ሊግ ውድድር ካናዳዊው አንድሬ ደግራስ በመቶ ሜትር ኬንያዊው ቲሞቲ ቼሪዮት በሺ አምስት መቶ ፈጣን ጊዜ አስመዝግበዋል። ሌሎች ዜናዎችም አሉን። አብራችሁን ቆዩ። የእግር ኳሱን ዜና ላስቀድም። የኮንፌዴሬሽን ዋንጫ ውድድር ባለፈው ቅዳሜ በአስተናጋጇ ሩሲያና በኒውዚላንድ መካከል በተካሄደ ግጥሚያ ተጀምሯል። የፊፋው ፕሬዝደንት ጂያኒ ኢንፋንቲኖና የሀገሪቱ መሪ ቭላዲሚር ፑቲን ሴንት ፒተርስበርግ ስታዲየም በመክፈቻው ሥነ ሥርዓት ላይ የተገኙ ሲሆን የፊፋው ፕሬዝደንት ውድድሮቹን አስጀምረዋል። ዲርን፣ ዶብሮ ባሻቫት። ዝነኛው የብራዚል እግር ኳስ ተጫዋች ፔሌም በእንግድነት ተገኝቷል። ሩሲያ በመጀመሪያው ግማሽ 45 ደቂቃ ጨዋታ መሪነቱን ያገኘችው የኒውዚላንዱ ተከላካይ ማይክል ቦክሳል በስህተት በራሱ ላይ ጎል ካገባ በኋላ ነው። ከረፍት ከተመለሱ በኋላ ፌዶር ሲሞሎቭ ሁለተኛውን ከቅርብ ርቀት ተኩሶ አገባና በዚሁ ሁለት ለዜሮ ውጤት አብቅቷል። ሩሲያ በምትገኝበት በኤ ምድብ ያሉት ፖርቹጋልና ሜክሲኮ ትላንት ተጋጥመው እኩል ሁለት ለሁለት ተለያይተዋል። የቢ ምድቦቹ ካሜሩንና ቺሌም ተጫውተዋል። ትላንት ቺሌ ሁለት ለዜሮ አሸንፏል። የወቅቱ ሻምፒዮናት ጀርመንና አውስትራሊያ አሁን ከመሸ ተጋጥመው በጀርመን ሦስት ለሁለት አሸናፊነት አብቅቷል። የቱ ከፍተኛ ነጥብ ያስመዘገቡ ለግማሽ ፍጻሜ ያልፋሉ። በኤ ምድብ ውስጥ ሩሲያን ማለት ማስተናጋጇን ጨምሮ፣ የአውሮፓው ሻምፒዮን ፖርቱጋል፣ የማዕከላዊና ሰሜን አሜሪካው ሻምፒዮን ሜክሲኮ እና የኦሺንያው ሻምፒዮን ኒውዚላንድ ይገኙበታል። በቢ ምድብ የአፍሪካው ሻምፒዮን ካሜሩን የደቡብ አሜሪካው ሻምፒዮን ቺሌ፣ የእስያው ሻምፒዮን አውስትሬሊያና የዓለም ሻምፒዮኑ ጀርመን ተደልድለዋል። ውድድሮቹ በአራት የሩሲያ ከተሞች ይካሄዳሉ። እነርሱም ሶቺ፣ ካዛን፣ ሞስኮና ሴንት ፒተርስበርግ ናቸው። የፍጻሜው ውድድር ሰኔ 25 2009 ዓ ም ይካሄዳል። እየተከታተልን እንዘግባለን። ለተጨማሪ እግር ኳስ ስፖርት ዜና በተለይ የሀገር ውስጡን በተመለከተ የአዲስ አበባው ተባባሪ አዘጋጅ ገዛኝ ጽዮን መስቀል መስመር ላይ እየጠበቀ ነው። መቀጠል ትችላለህ ገዛኝ። አመሰግናለሁ ሰለሞን። በአምስት ግጥሚያዎች ሰባት ጎል የተመዘገበበት የኢትዮጵያ ፕሪምየር ሊግ ሀያ ዘጠነኛ ሳምንት ጨዋታዎች ባሳለፈው ሳምንት አጋማሽ በአዲስ አበባና በክልል ከተሞች ተከናውነዋል። በአዲስ አበባ ስቴዲየም የኢትዮጵያ ንግድ ባንክ ኢትዮጵያ ቡናን ሁለት ለዜሮ ባሸነፈበት ጨዋታ ሁለቱንም ጎል ባንክ ያስቆጠረው ቢኒያም አሰፋ ነው። የስቴዲየሙ አድማቂ የሆነው የኢትዮጵያ ቡና ደጋፊ ቡድኑ የደረሰበትን ተደጋጋሚ ሽንፈት ተከትሎ ደጋፊው በተጫዋቾቹና በአመራሮቹ ላይ ከረር ያለ የተቃውሞ ድምፅ አሰምቷል። ዝማባ ቡና ሐዋሳ ከተማን፣ ኢትዮጵያ ኤሌክትሪክ ወልዳያ ከተማን በተመሳሳይ ሁለት ለባዶ ሲያሸንጡ፣ ወላይታ ዲቻ አርባ ምንጭ ከተማን አንድ ለባዶ ረትቷል። ሌሎች ጨዋታዎችም ተካሂደዋል። የሁለት ሺ ዘጠኝ አመተ ምህረት የኢትዮጵያ ፕሪሚየር ሊግ ሻምፒዮን መሆኑን ቀድሞ ያረጋገጠው ቅዱስ ጊዮርጊስም በስልሳ ሁለት ነጥብ አንደኛ ሲሆን ደደቢትና ሲዳማ ቡና በእኩል አርባ ስምንት ነጥብ በጎል ተገላልጠው ሁለተኛና ሶስተኛ ናቸው። ሜቴም ከአስር ሴኮንድ በታች አስመዝግቦ በዘጠኝ ሰማንያ አራት ሁለተኛ፣ የጃማይካው ራያን ሺልድስ በዘጠኝ ሰማንያ ዘጠኝ ሶስተኛ ሆነዋል። ቀደም ሲል በተካሄደው የሺ አምስት መቶ ሜትር ውድድር አሸናፊው ደግሞ ኬንያዊው ቲሞቲ ቼሪዮት ሆኗል። ሦስት ደቂቃ ከሰላሳ ነጥብ ሰባት ሰባት ሴኮንድ የወቅቱ የዓለም ፈጣን ጊዜ ተብሎለታል። የዓመቱ ቼሪዮት በ2015ቱ የዓለም አትሌቲክስ ሻምፒዮን በሰባተኝነት ማጠናቀቁ ይታወሳል። በትላንቱ ሺ አምስት መቶ ቼሪዮትን ተከትሎ በሁለተኝነት ያጠናቀቀው የባሕሬኑ አልሳድቅ ሚኩ ነው። አማን ወቴ ከኢትዮጵያ ሦስተኛ ወጥቷል። በሴቶቹ ሁለት መቶ ሜትር ፈጣን ሩጫ ውድድር የአይቮሪ ኮስቷ አትሊት ሙሪየል አሆሬ በ2268 ሴኮንድ ቀድማ ገብታለች። ክሪስታል ኢማኑኤል ከካናዳ ሁለተኛ፣ ሬቤካ ሃስ ከጀርመን ሦስተኛ። በወንዶቹ ሦስት ሺህ ሜትር የሞሮኮው ሱፊያን ኤል ባካሊ ስምንት ደቂቃ ከ1501 ሴኮንድ አስመዝግቦ በአንደኝነት ጨርሷል። የማና ኃይለ ሥላሴ ከኤርትራ ሁለተኛ፣ ኒኮላስ ኪፕታኑ ቤት ከኬንያ ሦስተኛ። በሌላ የሩጫ ዜና ነዋሪነቱ ኖርዌይ የሆነው ኢትዮጵያዊው ፍሬው ዘነበ ብርቅነህ ለመጀመሪያ ጊዜ በማራቶን ሮጦ ድል ተቀዳጅቷል። ለስምንት ዓመታት በስራቫንገር የኖረው የሰላሳ ሁለት ዓመቱ ፍሬው የሚሮጠው ለሳንነስ አትሌቲክስ ክለብ ሲሆን ትላንት አርባ ሁለቱን ኪሎ ሜትር ያጠናቀቀው በሁለት ሰዓት 26 ደቂቃ ከ30 ሴኮንድ ነው። 150 ዶላር ሽልማት ተቀብሏል። ፍሬው ባለፈው ኦስሎ ማራቶን ከሮጠው ሰዓት የተሻለ በማስመዝገቡም መደሰቱን ገልጿል። 38ቱን ኪሎ ሜትር ቀድሜ ብቻዬን በመሮጤ ተደስቻለሁ ያለው ዕቁባ ሚካኤል ፍስሐ ጽዮን ደግሞ ከኤርትራ ሁለተኛ ሆኗል። ወደፊት የአጨራረሴን ዘዴ አሻሽዬ ለመቅረብም ተስፋ አድርጋለሁ ብሏል። በመጨረሻም በአትሌት ዘርሰና የታደሰ የተዘጋጀው የአስር ሺና ብዙ ሺዎችን ያሳተፈ የጎዳና ላይ ሩጫ ውድድር ትላንት በአስመራ ከተማ መካሄዱን የኤርትራው ዘጋቢያችን ብርሃነ ብርህ ገልጿል። ነገ የሚከበረውን የኤርትራ የሰማዕታት ቀን ምክንያት በማድረግ የተዘጋጀ መሆኑንም ጠቁሟል። በአስር ሺው ሩጫ ውድድር ከአንድ መቶ ሀያ በላይ አትሌቶች ተሳትፈዋል። የወንዶቹን ብርሃነ ተስፋይ፣ የሴቶቹን ኮከብ ተስፋ ጋብር አሸንፈዋል። በዚሁ እናብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩ።